የቀደሙ የደርግ የኢሃፓና የመኢሶን የፖለቲካ ተዋናዮች የነበሩ የደሴ ከተማ ነዋሪዎች ትውልድ ጥንካሬያችንንም ከጥንካሬያችንም ከስህተታችንም መማር አለበት ይላሉ። መሰናዳጌ ተጨመር ያለው ከ1960ዎቹ አጋማሽ ጀምሮ በኢትዮጵያ በተቀጣጠለው የፖለቲካ እንቅስቃሴ ውስጥ ለውጡ ነበልባል ሆኖ የፈጃቸው ለውጡ ነውጥ ሆኖ ጠባሳው ያልሻረላቸው በርካቶች ናቸው የልጅነት ጊዜያቸውን ለትግል የአፍላነት ዕድሜያቸውን ለፈተና የሰጡ እኒህ የዚያ ዘመን ዘመነኞች ጉዞአችን ይለያ እንጂ መድረሻችን አንድ ነበር ይላሉ ዳር ድንበሯ የተጠበቀ አንድነቷ የተረጋገጠ ኢትዮጵያን ማስቀጠል የህዝቦች ተጠቃሚነትን እውን ማድረግ እንዳለመታደል ሆኖ ከአንድ ማዕፀን የበቀሉ ፍሬዎች ከ አንድ ጀማ የተቀዱ ወንድማማቾች በደም የታጠበ የታሪክ ዶሴ ተተዋልፈዋል። በያኔው ቦረና አውራጃ የስምንተኛ ክፍልን አጠናቀው በወይዘሮ ስህን ትምህርት ቤት ትምህርታቸውን ለመቀጠል ወደ ደሴ የመጡት አቶ አለባቸው ሀሰን የፖለቲካውን ዓለም ሲቀላቀሉ የንጉሱ ዘውድ ተነቃንቆ መውደቂያው ተፋጥኖ ነበር። 1964 ዓ ም ደርግ ስልጣኑን ከተረከበ በኋላም የኢህአፓ አባል በመሆን ትግላቸውን ከጓደኞቻቸው ጋር የቀጠሉት አቶ አለባቸው ለሞት የሚዳርግ ግርፋትን፣ መኖርን የሚያማረር እስ ስራትን አልፈዋል። በተአምራዊ ግጥምጥሞች ተረፉ እንጂ የሞት ፍርድም ተፈርዶባቸው ነበር። ልብሴን አወለቁ። ከዛ ወፌ ላላ ሙሉ ቀን ዋሉብኝ። እዚህ ጀርባ ብታየው ደሜ ጨቅ ጨቅ ሲል ይሰማኛል። ከተወሰነ ጊዜ በኋላ ምንም ደንዝዞኛል፣ ምንም እንትን አይሰማኝም። እና እግሬ ይሄ ልክ ዚኔ ጫማ ስሆን ሁለት ጊዜ ተልጧል። ሶስት ወር ሙሉ እዛችሁ እስር ቤት ስሰቃይ ነው የቆየሁት። በቀይና ነጭ ሽብሮች መዛዝ የብዙዎች ህይወት ረገፈ። በውይይት መፈታት የሚችል ልዩነት የነቁ ምሁራንን ብርቱ አገራዊ ተቆርቋሪዎችን ለመስዋዕትነት ታረገ መሆን የማይገባው ሆነ ይላሉ ያኔው የኢሀፓ አባል የደሴ ከተማ ነዋሪው አቶ ተስፋ ያሊ። መኢሶን በአንድ ወገን አለ። ደርግ ራሱን ችሎ አንድ ሌላ አካል ነው በመንግስት ደረጃ ያለው ማለት ነው። እንደገና ኢሀፓም የሶስቱም ተግባርና አላማ ሲታይ አንድ ሆኖ እያለ ነገር ግን መግባባት ያልተቻለበት Das ist ነገሮችን በጋራ የማየት ነገር አልነበርም። በቃ ቁጭ ብሎ መወያየት ባለመቻል ወደ አንድ መምጣት ባለመቻሉ ብዙ ወጣቶች፣ ብዙ ወንድሞች፣ ብዙ እህቶቻችን ህይወታቸው አልፏል። እንዲህ በቀላል የሚታይ ትውልድ አልነበርም። ለዛሬው ኢትዮጵያ ትልቅ ነገር ሊሰራ የሚችልና የተሻለ ለውጥ ሊያመጣ የሚችል ወጣት አልቋል። በአብዮታዊ ደርግ የሰደድ አባል ሆኖ በሰራዊቱ ውስጥ ለአስራ ሶስት ዓመታት በኤርትራ ግንባር ምጽዋ አካባቢ የቆዩት ምክትል የመቶ አለቃ አስማማ አስፋውም ይህን አስተያየት ይጋሩታል። በውይይት መፈታት የሚችል ነበረ፣ ግን አላደረጉትም። ሁለቱም በእ ልህ ትሞላ ስለነበረ እልሁ አሸናፊ ለሌለው ጦርነት እልቂት ውስጥ ገባል። ከዚህም ከዛ የሚገዳደለው ወገን ለወገን ነው። በቃ በድፍረት በጭካኔ ብዙ እንድንተላለቅና ለኢትዮጵያ ከፍተኛ ውድቀት የሆነው በዛ ምክንያት ነው። ውይይት ተደርጎ ደርግ ጋር የሚግባቡበት ሁኔታ ቢፈጠር ኑሮ እና ወታደራዊ ደርግ ለሲቪሉ ስልጣን አስረክቦ ወደ ካምቡ የሚመለስ ቢሆን ኑሮ ይህን ያህል ችግር አይኖርም ነበረ፣ ብዙ ህይወትም አይጠፋም ነበረ። ለውይይት የተዘጋ በር አገርን ዋጋ አስከፍሏታል፣ ትውልድን ከቀጠፈው ከዚህ አሳዛኝ ታሪክ ዛሬ ምን ያህል ተምረናል ነው ጥያቄው። አሁን የተያዘው ነገር በእኔም በኩል የሚመቸኝ አይደለም። መቃወም ተገቢ ነው፣ ግን የመቃወም መንገዱ የተሳሳተ ነው። የራስን ንብረት፣ የራስን ወንድም፣ የራስን ወገን በብሔረሰብ ተለያይቶ አንድ ወገን የሆነ ሰው እርስ በርስ መፋጀትና ንብረትና ሀብትን ማባከን የገዛን አባትና እናት በህይወት ማሳለፍ ለቀጣይ ትውልድም የሚተርፍ ነገር አለማኖር ነው። እንደገና አሁን ያለውም ትውልድ ደግሞ ለሚቀጥለው ትውልድ ሰርቶ ያቀረበለት ነገር የለም ባዶ መሬት ማስረከብ አይነት ነው የሚሆነውና አካሄዱ ተገቢ እንዳልሆነ እረዳለሁ። ያንን ቢማሩ ኖር አሁን ወገን በወገኑ ላይ ወይም በዚህ በብሔር፣ በቋንቋ በምናምን ወደ እልቂቱ ምንም ማያውቀውም ሰላማዊን ሰው አይገልም ነበረ። በጥቂቶች መስዋዕትነት ለብዙሃን ተጠቃሚነት ነበር የቆም ነው ይላሉ አቶ ተስፋዬ ያኔውን የትግል እንቅስቃሴ በመዘከር። ይህ ትውልድ ደግሞ ከዚህ ቁም ነገር ሊቀስም ይገባዋል ባይ ናቸው። እዚህ ደሴ ከተማ ላይ እንዳለን አንዱ ሰብሳቢያችን ነው እሱ ተያዘ። በዛን ወቅት እኔ ትምህርት ቤት ነበርኩ። ያ ወጣት ሽመልሶ ጭፎ ነው የሚባሉ እሱ ምን ማንኛችን ያንንም ስም ባለመጥቀሱ ያው ድብደባውን ስቃውን ችሎ ተገሎ ፒያሳ ላይ ነው ወድቆ የተገኘው። አሁን የእኛ መኖር አራታችንም በአጋጣሚ ያለን የእኛ መኖር በእሱ መስዋዕትነት ነው፣ አሁን እኛ በህይወት የምንገኘው። ለውጡ የሚደገፍ ነው። ለውጡ አትገዳደሉ፣ ተባበሩ፣ በይቅርታ በመደመር ሁኔታ ነው የሚለው ለውጡን ወደ ተግባር ለመለወጥ ህብረተሰቡ ራሱ ተሳታፊ መሆን አለበት። እዳር ሆነን የምናወራ ከሆነ ሌላው ደግሞ በጣም ለእኛ ትልቅ መከራና ስቃይ የሆነው ነገር ቴክኖሎጂ ነው። የቴክኖሎጂ መኖር በጣም አስፈላጊ ነገር ነው፣ ለውቀትም ራስን ለማሻሻልም ተገቢ ነው። ግን እኛ በተዘዋዋሪ መንገድ ለጥፋት እየተጠቀምንበት ነው። በተለይ ይህ ማህበራዊ ሚዲያ ፌስቡክ፣ ሁሉም ጋዜጠኛ ነው የሆነው። ይሄ ደግሞ ጤነኛውን ሰው ወደ መጥፎ ነገር እንዲገባ የሚያባብስ ሌላ ችግር ነው። እንደውም እንደ ፌስቡክና እንደ ሌሎች ሚዲያዎች ተግባር ከዚህ በለጠ ሌላ ችግር ውስጥ እንገባ ነበር። ሆኖም ግን ሁሉም ኢትዮጵያዊ አስተዋይ ከመሆኑ አንጻር እነዚህ ተግባራቶች ዝቅ ብለው ነው የታዩት። ወንድም ወንድሙን ከሚገድል በውይይት በመመካከር ሰላምን የመሰለ ነገር ለማምጣት የራሱ ፍቃደኝነትና የአእምሮ የአስተሳሰብ ለውጥ ሊደረግ ይገባል እንላለን። ችግርን በጋራ የማየት በጋራ የተገኘውን ንብረትም ሆነ ሌሎችን ነገሮች ሁሉ የጋራ መሆኑን አውቆ ከጥፋት መቆጠብ ተገቢ ነው የሚል እምነት አለኝ። አሁን ያለው ትውልድ ከዚህ በፊት ያለውን ነገር ወደኋላ ብዙ ዶክመንቶች አሉ፣ እነሱ ማየት ተገቢ ነው የሚል ነገር ነው ያለኝ። ሌላ መንግስት የሕግ የበላይነትን ማስከበር አለበት የሚል ከጊዜ ወደ ጊዜ ነገሮች እየተባባሱ ማስተማር ተገቢ ነው፣ መነጋገር መመካከር ተገቢ ነው። ግን ከአቅም በላይ በሚሆንበት ሰዓት ግን ህብረተሰቡ ራሱ የፈጠረውን ሕግ ተግባራዊ ማድረግ ኃላፊነት ከመንግስት ይጠበቃል። መንግስትም ብቻ አይደለም ህብረተሰቡም፣ የሃይማኖት መሪዎችም፣ የአገር ሽማግሌዎችን በአንድ ላይ በመሆን የተቆራረጠ ሳይሆን ቀጣይነት ያለው እርምጃ መውሰድ አለባቸው። የህዝቦች መገፋት፣ የዴሞክራሲ ምህዳር መጥበብና ሌሎች ምክንያቶች ይዘውት የመጡትን ለውጥ አስተማማኝ ደረጃ ላይ ለማሸጋገር ከታሪክ ተጠያቂነት ነጻ ንሁን ይላሉ አስተያየት ሰጫዎቹ። ሁላችንም ኢትዮጵያዊነትን ብቻና ብቻ መዘመር አለብን። በቃ ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። you're oh,